Voice of America የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በተለያዩ ጊዜያትና ስፍራዎች ንግግር ሲያደርጉ ከአድማጮች ውስጥ በጩኸት ግራ ሲያጋቧቸው ታይቶ ያውቃል። ፕሬዝደንቱ ከዚህ ቀደም በተመሳሳይ ጾታ ግንኙነትና በአየር ንብረት ለውጥ ጉዳዮች ላይ ሲናገሩ ተቃዋሚዎች ንግግራቸውን በጫጫታ አደናቅፏቸው እንደነበረም ይታወሳል። ባለፈው ሐሙስ ሚያዝያ 25 ቀን 2006 ዓ ም ሳን ሆዜ ካሊፎርኒያ ላይ በአንድ የገንዘብ ማሰባሰቢያ መርሃ ግብር ላይ ሲናገሩ ግን ከዚህ በፊት ከታዩት ሁሉ ለየት ያለ ነበር። የገጠመው የተነሳው የኢትዮጵያ ጉዳይ። ከታዳሚዎቹ መካከል አንድ ሰው ተነስቶ ፕሬዚደንት ኦባማ ነጻነት ለኢትዮጵያ ሲል ድምፁን ከፍ አድርጎ ጮኸ። ሚስተር ኦባማም መልስ ሰጡት። ማን ነበር ያ ሰው? ሶሎሞን ክፍሌ በስልክ አግኝቶታል። ለቀጣዩ ዲሞክራሲ በተግባር ዝግጅቱ እንደሚከተለው ያቀርበዋል። በወቅቱ በርካታ መገናኛ ብዙሃን ሁኔታውን በራዲዮና በቴሌቪዥን በቀጥታ ቢያስተላልፉም የዩናይትድ ስቴትሱ ፕሬዚዳንት ንግግር በሚያሰሙበት ወቅት ነጻነት ለኢትዮጵያ እያለ በጩኸት ያደናቀፋቸው ሰው ግን አይታይም ነበር። ግለሰቡ አሁንም ድምፁን ከፍ አድርጎ ሚስተር ኦባማ ነጻነት ለኢትዮጵያ ነጻነት ለኢትዮጵያ ሲል ቀጠለ። እርሳቸውም እንዲህ ሲሉ መለሱለት። አንዴ ታገሰኝ፣ ካንተ ጋር እስማማለሁ። ለምን በኋላ አንነጋገርም? ምክንያቱም አሁን የጀመርኩትን ንግግር ለማጠቃለል እየተቃረብኩ ነው። ሰውየው አላቆም ብሎ ቢያስቸግር ፕሬዚደንት ኦባማ እንዲህ አሉ። የንግግር የመቋጫ ሐሳብ አበላሽህብኝ። ሆኖ ምንም አይደል። በዚህ አገር ሐሳብን በነጻነት የመግለጽ መብት አለ። ያ መብት ደግሞ ትልቅ ነገር ነው። ቀደም ሲል እንዳልኩት የፕሬዚደንት ኦባማን ንግግር በጩኸት ያደናቀፈው ግለሰብ ማንነት ወዲያው አልታወቀም። ራሱ ግለሰቡም ቢሆን በስም እከል ይባላለሁ ብሎ በዚያ ለነበሩ ብዛት ያላቸው ጋዜጠኞች ላንዳቸውም አልገለጸም። የኦባማ ደጋፊ መሆኑን ገልጾ የቀረበው ግለሰብ ከዚህ በፊት ለፕሬዚደንቱ የላከላቸው መሆኑን የገለጸውን ደብዳቤ አውጥቶ ሰጠ ሲሉ ግን ዘግበዋል ጋዜጠኞቹ። ስለ ደብዳቤው ይዘትና ለማን እንደሰጠ ወደ ኋላ እንመጣበታለን። በቅድሚያ ያ ደፍሮ የዩናይትድ ስቴትሱ ፕሬዚደንት በሚናገሩበት ወቅት በጩኸት ግራ ያጋባቸው ሰው ማን ነው? አበበ ገላው እባላለሁ። ጋዜጠኛ ነኝ፣ እንዲሁም ደግሞ የለውጥ አራማጅ ነኝ። በእንግሊዝኛው አክቲቪስት የሚባለው ነው። ይህን እንግዲህ ለረጅም ጊዜ ስሰራ ቆይቻለሁ። አመሰግናለሁ። ጋዜጠኛ አበበ ገላው፣ በዚያ የገንዘብ ማሰባሰብ መርሃ ግብር ላይ እንዴት ነው መገኘት የቻልከው? በእርግጥ አስቸጋሪ ሁኔታ ነበረ። ምክንያቱም አንደኛ በእርግጠኝነት ለመግባት በጣም ውስን ለሆኑ የሚዲያ ተቋማት ብቻ ነበረ ፈቃድ የተሰጠው ለትላልቆቹ ሚዲያዎች። ሁለተኛ ደግሞ ጊዜው ማጭር ነበረ። እኔ ያወቅኩት ወደዚህ አካባቢ እንደመጡ በጣም በቅርብ ጊዜ ነበር እና ካወቅኩ በኋላ እንዴት አድርጌ መግባት እንደሚችል ማጠያየቅ ጀመርኩኝ እና የማይቻልበት ሁኔታ እንደነበር ነው የተነገረኝ ምክንያቱም አንደኛ ይሄ የገንዘብ ማሰባሰቢያ ስለነበር ትኬቶች በሙሉ ተሽጠው ያለቁት ከወራት በፊት ነው የመግቢያው አነስተኛ ዋጋ አንድ ሺህ ዶላር ነው እና ከአንድ ሺህ እስከ ሰላሳ አምስት ሺህ ዶላር ነው የከፈሉት ሁለት መቶ ሀምሳ ሰው ብቻ ነበር የሚገባው ግን ከፍተኛ ጥረት አደረኩኝ ለመግባት እና እንደሞላ ተነገረኝ በተደጋጋሚ የተለያዩ ሰዎች ጋር ደወልኩ የማውቃቸውም ሰዎች ጋር በዲሞክራቲክ ፓርቲ ውስጥ እና መጨረሻ ላይ አንዷ እንደዚሁ የማውቃት ስትየው እስቲ እንግዲህ ካንስሌሽን ካለ ኮንታክት እናደረጋለን አለችኝ። መጨረሻ ባለቀ ሰዓት ደውላ አንድ ቦታ ተገኝቷል እና ልትከፍት ትችላለህ አሁኑ ነው አንድ ሺ ዶላር አለችኝ። በትክክል ይችላለሁ። የአንድ ሺ ዶላሩን ከፈልኩ። ከከፈልኩ በኋላ ትኬቱን ይብን አላልኩልኝም ስምህ ተላልፈዋል ቦታው ድረስ ይሄዳሉኝ። ቦታው ስሄድ እዛ ደግሞ ፖሊሶቹ አላስገባም ብለውኝ ነበር። ምክንያቱም ትኬት አልያዝኩም እና በኋላ ከፖሊሶቹ ጋር ትንሽ መነጋገር ጀመርኩኝ። እኔ ከፍያለሁ ኦልሬዲ መግባት ትችላለህ ስምህ ተላልፈዋል ብላኝ ነበር አልኳቸው አይ እዚህ የሚያስገባ ሰው የለም፣ ሁሉ ገብቷል፣ ስለዚህ ያስገባህ አንችልም እያሉ ስንነጋገር ድንገት አንዷ መጣች። የእነሱ ሰው የዲሞክራቲክ ፓርቲ ወይ ዲሞክራቲክ ናሽናል ኮሚቴ የሚባለው ነው ያዘጋጀው። በኋላ ስሜን ጠይቃ ስሜን ወስዳ ቼክ አድርጌ መጣሁ አለች። ትንሽ ቆይታ ቼክ አድርጋ መጣች እና ለፖሊሶቹ ነገረቻቸው። በትክክልም ከፍሏል፣ ስሙም ስላለ መግባት አለበት አለች እና ፖሊሶቹ ጋር በዚህ ሁኔታ ነበር የገባሁት። መልካም ከዛ በፊትም በአንተ አንተ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ንግግር ሲያደርጉ መለስ ዜናዊ አምባገነን ነው እያልክ በመጮህ አደናቅፍ እንደነበር ይታወሳል ባለፈው ሐሙስ ደግሞ የአሜሪካው ፕሬዚደንት ሲናገሩ በጩኸት ግራ አጋብተሃቸዋል ምንድን ነው የዚህ አይነቱ ተቃውሞ አላማ የዚህ አይነቱ ተቃውሞ አላማ እንግዲህ የተለያየ ዓላማ ነው ያለው በአቶ መለስ ላይ የነበረው ተቃውሞ ነው አቶ መለስን ማጋለጥ ነበር በአለም አቀፍ መድረክ ላይ ወንጀላቸውን በኢትዮጵያ ሕዝብ ላይ የሚፈጽሙትን ወንጀል እሳቸው እንግዲህ ከታላላቅ መሪዎች ጋር ቁጭ ብለው ሌሎች ጉዳዮች ነው ይነጋገሩ የነበሩ ስለ ምግብ ዋስትና። ግን ትልቅ ትልቅ የሆኑ ጉዳዮች አሉ በኢትዮጵያ ውስጥ። እሱም የእሳቸው ኢፍትሐዊ የሆነ አገዛዝ የኢትዮጵያን ሕዝብ መቀመቅ ውስጥ እየከተተው ነው ያለው። ብዙ ዜጎቻችን እየታሰሩ ነው፣ የተሰቃዩ ያለበት ሁኔታ ነው ያለው። ያንን ለአለም ሕዝብ ለማጋለጥና እሳቸውንም ደግሞ በዛው መድረክ ላይ ለማሸማቀቅ ነበር አላማው። ይሄኛው ግን ፕሬዚደንት ባራክ ኦባማ ያለኝን አክብሮት ገልጬ ግን ጎን ለጎን ደግሞ የአሜሪካ ፎሪን ፖሊሲ ትክክል አለመሆኑን ለማንሳት ነበር የፈለኩት። በዋናነት የሚያነሳው ጥያቄ አሜሪካ አምባገኖችን መደገፍ አይገባትም የሚል ጥያቄን ያነሳሁት እሳቸውን በዚህ ተስማምተዋል፣ እና የፖለቲካ እስረኞች እንዲፈቱ እንዲረዱ ጭምር ለማስገንዘብ ነው። አንዳንድ ሰዎች አበበ ይህን አይነቱን የተቃውሞ ዘዴ የሚጠቀመው የራሱን ማንነት በስፋት ለማስተዋወቅ እንጂ እውነት ለሀገር ጉዳይ ፋይዳ ይኖረዋል ብለው አይደለም የሚሉ አሉ። ያንተ ምላሽ ለዚህ? እኔ እንግዲህ ለረጅም ጊዜ በኢትዮጵያ ጉዳይ ላይ እሰራለሁ፣ ወደፊትም መስራቴን እቀጥላለሁ። እኔ ራሴን ለማስተዋወቅ ሚዲያ አስፈልገኝ የሚዲያ ሰው ነኝ። ሁሉ ጊዜ አክሴስ አለኝ ለሚዲያ። ትልቁ ነገር ግን የኢትዮጵያ ሕዝብ ነው አክሴስ የሌለው እንጂ። አንድ ሰው የራሱን ራሱን ለማስተዋወቅ ሪስክ መውሰድ የለበትም በእውነት ለመናገር እና እኔ ሪስክ የምወስደው ለሀገሬ ብቻ ነው። ለራሴ ለግል ጥቅሜ ሪስክ አልወስዱም። ይሄን ያህል ሪስክ አልወስዱም። እና ይሄ አይ ቲንክ ሁሉም ሰው ሊገነዘብ የሚገባ ነገር ነው ብያ ምናለሁ። ከፖሊስ የገጠመ ችግር ነበር ሐሙስ ዕለት? በፍጹም የገጠመኝ ነገር የለም። ኢቭን ከተናገርኩም በኋላ ለእሳቸውም መጨረሻን ስጨርስ እንወደውታለን ብያቸው፣ እሳቸውም አይ ላቪ ባክ ነበር ያሉት ከዛም በኋላ እኔን ለማስወጣትም ለመረበሽም የሞከር አልነበረም። እኔ ደብዳቤ ጽፌ ነው የገባሁት ከጨረስኩ በኋላና እሳቸውን ንግራቸውን ከጨረሱ በኋላ እሳቸውንም በአጭር ጊዜ ውስጥ ቢሆንም የማግኘትና ከሳቸው ጋር የመጫወጥ እድል አጋጥሞኝ ነበር። ደብዳቤን ሰጠው። በእርግጥ የተቀበለው የእሳቸው ረዳት የሆነ ሰው ነው። ደብዳቤውን ኮፒ አድርጌ ስለነበር በስፋት ነው የበተንኩት። ይሄ ደብዳቤ ደግሞ በዝርዝር በኢትዮጵያ ውስጥ የተከሰተውን ሰብአዊ መብት ገፈፋ አሁን በተለይ ሰሞኑን እነዚህ ብሎገሮቹ መታሰራቸው በኦሮሚያ በጎንደር የነበረውን ጭፍጨፋ በማስመልከት ያንን በሚያጋልጥ መልኩና የአሜሪካ መንግስት፣ ከእንደዚህ አይነት አሸባሪ መንግስት ጋር መታበር አይገባውም፣ እኛ በኢትዮጵያ ውስጥ ያለው ስርዓት አሸባሪና የአፓርታይድ ስራ መሆኑ ስርዓት መሆኑ ይታወቅልና የአሜሪካ መንግስትም ለእንደዚህ አይነት ስርዓት ድጋፍ ማድረጉን ማቆም አለበት የሚል ነው፣ ዋናነት ለማስገንዘብ የፈለጉት። በአጭሩ የደብዳቤው ይዘት ይህን ይመስላል ነው የምትለኝ በትክክል። ማን ተቀበለ ማንነቱን ገልጾልሃል ከሆነስ ማን ይባላል ብናውቀው ማንነቱን አልገለጠልኝም ምክንያቱም ብዙ ግርግር የነበረበት ሁኔታ ነበረ ከእሳቸው ረዳቶች አንዱ የሆነ ሰው ነው ከስጉም ጋር የመነጋገር ብዙ ድልም አልገጠመኝ ሆነ ለመነጋገር ምክንያቱ በሚወጡበት ሰዓት ላይ ያለ ያረኩት ያም ሆነ ግን መልእክት ደርሷል ለሱ በጣም እርግጠኛ ነኝ ጋዜጠኛ በበገላው ለጊዜ አመሰግናለሁ እጅግ በጣም አመሰግናለሁ ሰለሞን